በሁለት ዓመት ውስጥ ለአምስተኛ ጊዜ በአፍሪቃ ሀገሮች ጉብኝት ያደረጉት የጀርመኑ ውጭ ጉዳይ ሚኒስቴር ፍራንክ ቫልተር ሽታይንማየር ከ18 የጀርመን ኩባንያዎች የተወጣጡ ተወካዮችና ሌሎች የንግድ ማህበረሰብ ይዞ በሞዛምቢክ፣ በዛምቢያ፣ በዩጋንዳና በታንዛኒያ የአራት ቀን ጉብኝት አድርገዋል። ከ18ቱ ኩባንያዎችም ታላላቆቹ እነ ሲሜንስ፣ ቦሽ፣ ቮይዝ እና ኤስኤፒን ጨምሮ መካከለኛና ጥቃቅን ኩባንያዎች ይገኙበታል። የምስራቅ አፍሪቃ ማህበረሰብ የተሰኘውን በዋና ጸሐፊነት የሚመሩ ሪቻርድ ሴስቤራ በጉብኝቱ ወቅት በምስራቅ አፍሪቃ የሚመረቱትን ምርቶች በጀርመን ገበያ ውስጥ ለማስገባትና በዛም የቴክኖሎጂ ልውውጥ እንደሚፈልጉ ተናግረዋል። ደቡብ አፍሪቃ የሚገኘውን የሲሜንስ ኩባንያ የምትመራው ዛቢኔ ዳልኦማ በሞዛምቢክ ያለውን ትልቅ የጋዝ ክምችት የእሷ ኩባንያ ቦታ ማግኘት እንደሚችል ተናግረዋል። በተቀናጀ አኳኋን ሞዛምቢክን በመርዳት ጥሩ ነገር ላይ መድረስ ነው የምንፈልገው። ጋኡፍ የተሰኘው የጀርመን አማካሪ ኩባንያ ለሰባት ዓመት በቡካሳ ካምፓላ አዲስ ወደብ ለመገንባት ከዩጋንዳ መንግስት ጋር ሲያካሄድ የነበረው ድርድር ስምምነት ላይ ደርሰዋል። ቡካሳ ወደብ ታንዛኒያ ያለውን ታንጋ ወደብና ዳሬሰላምን ለማገናኘት ትልቅ ሚና እንዳለውም ተናግረዋል። የጋውፍ ኩባንያ መስራች የሆኑት ሄልሙት ጋውፍ ጀርመን ለሙስና ክፍት አለመሆኗን ከተናገሩ በኋላ ሙስና ባይኖር ኑሮ ስምምነቱ ከሰባት ዓመት ይልቅ ሁለት ዓመት በቂ እንደነበረ አስረድተዋል። ሌሎች የንግድና የልማት ስምምነቶች ቢደረጉም ለአፍሪቃ ትልቁ ማነቆ ሆኖ የቀሩት ሙስናና የእርስ በርስ ጦርነት የጀርመኑ ውጭ ጉዳይ ሚኒስቴር ፍራንክ ቫልተር ሽታይን ማያ ሳይጠቅሱ አላለፉም። አንስትሬንግን ሙስናን መታገል በበርካታ ሀገራት ውስጥ ተጨማሪ ተሳትፎ የሚጠይቅ ትልቅ ጉዳይ ነው። ይሁን እንጂ ጀርመንና የአውሮፓ ሀገራት ከምስራቅ አፍሪካ ሀገራት ጋር ጥብቅ ግንኙነት ለማድረግ መፈለግ አለባቸው። በጉዟቸው ማብቂያ ላይ በአፍሪቃ ያለውን ግጭት ማለትም በቡሩንዲ ያለውን ሁኔታ አስመልክቶ ጀርመን እንዴት ማረጋጋት እንደምትችል ጋዜጠኞች ለውጭ ጉዳይ ሚኒስቴር ፍራንክ ቫልተር ሽታይንማየር ጥያቄ አቅርቦ ነበር። የእሳቸውን መልስ እንዲህ ነበር። ለቡሩንዲ ውዝግብ የአካባቢ ሀገሮች መፍትሄ ያገኙለታል ብለን እናምናለን። ዓለም አቀፉ ማህበረሰብ የአፍሪቃ ህብረትና የምስራቅ አፍሪቃ ማህበረሰብ ያደረጉት የሽምግልና ጥረት ፈጣንና የተሳካ ውጤት ያስገኛል የሚል ነበር። das በጀርመን ውጭ ጉዳይ ሚኒስትር የተመራው ይህ ልዑካን የጀርመንን ፍላጎት እንደተጠበቀ እንዳያሳካ ካደረጉት ምክንያቶች በፈረንሳይና በማሊ የተከሰተው ድባቡን ወይም ትኩረቱን እንደሳበ ሚዲያዎች ይጠቅሳሉ።